ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ አርብ መጋቢት 28 2008 ፕሮግራማችን ተጀመረ። የፕሮፖርሽናል ሪፕሬዘንቴሽን ወይም ተመጣጣኝ የሆነ ውክልና ለማንኛውም ጀማሪ እና ታዳጊ ዲሞክራሲ አስፈላጊ ነው የሚል አቋም ይዘን በተለይ በኢትዮጵያ ማህበራዊ ዲሞክራሲ ደቡብ ህብረት ፓርቲ ይዘን ስንንቀሳቀስ የጀመርነው ዛሬ አይደለም፣ ቆይቷል። ተቃዋሚዎች በሀገሪቱ ጉዳይ ድምፅ እንዲኖራቸው ለማድረግ ስለሚሞከረው ጉዳይ ዶክተር በየነ ጴጥሮስ ከተናገሩት የተወሰደ ነው የሰማችሁት። በእለቱ አብይ ርዕስ እንመለስበታለን። ሰፋ ባለቅ ነበር ሌሎች የመጽሔት ርዕሶችም በተለያዩ ነጥቦች ዙሪያ ያተኮሩ ዘገባዎች ይኖራቸዋል። ከዓለም ዜናውና ከወቅታዊ የዕለቱ አብይ ርዕስ ዘገባ ሌላ የዛሬ መደበኛ ዝግጅቶች አፍሪካ፣ በጋዜጦችና ሰጥ አገባ ናቸው። በሁለተኛው አጋማሽ ይቀርባሉ። ጤና ይስጥልን አድማጮቻችን እንደምናምሽታችኋል። የዛሬ መጋቢት 30 ቀን አርብ 2008 ዓ ም ፕሮግራማችንን ይዘን የምናስተናግዳችሁ ቆንጂት ታዬና እኔም አዲሱ አበበ ነን። ቆንጂት አመሰግናለሁ። መጋቢት 30 ነው። መጋቢት 28 ስል ልብ ብለውኝ ከሆነ አድማጮችን ይቅርታ ጠይቃለሁ። እኔም ስላላልኩ ምናልባት አምለጣ ይሆናል። ጥሩ ነው። አንቺ አስተካክለሽልኛል። ብርሃን ኃይሉ ፕሮግራሙን ትመራልናለች። መልካም ምሽት። ዜናው ይቀድማል። የአውሮፓ ኮሚሽን በኤልኒኞ ምክንያት ለተከሰተው ድርቅ ምላሽ የሚሆን የነጥብ 5 ዩሮ እንደሚሰጥ በዛሬ ውለት ይፋ አደረገ። ድጋፉ በዚሁ ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን ዜጎች ፍላጎት ለማሟላት የሚውል መሆኑን ኮሚሽኑ ዛሬ ባወጣው መግለጫ አስታውቋል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው አጠር ያለ ዘገባ ያብራራዋል። የአውሮፓ ኮሚሽን የስራ ኃላፊዎች ሰሞኑን ወደ ኢትዮጵያ መጥተዋል። የ122 ሚሊዮን ዩሮ ድጋፍ ይፋ ያደረጉትም በሶማሌ ክልል በድርቅ የተጎዱ አካባቢዎችን ሲጎበኙ መሆኑ ተገልጿል። በኢትዮጵያ በተፈጠረው ድርቅ ምክንያት 10.2 ሚሊዮን ዜጎች የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። ዛሬ ይፋ ያደረገው ድጋፍም የእነዚህን ዜጎች ፍላጎት ለማሟላት እንደሚውል ኮሚሽኑ ባወጣው መግለጫ አስታውቋል። ድጋፉ ከዚህም በተጨማሪ ከአጭር ጊዜ የነፍስ ማዳን ስራ የዘለለ ፋይዳ እንዳለው በመግለጫው የተጠቀሱት የዓለም አቀፍ ትብብርና ልማት ኮሚሽነር ኔቨን ሚሚካ ተናግረዋል። ለተጋላጭነት የሚዳርጉ መሰረታዊ ምክንያቶችን በመለየት የመቋቋም አቅምን ለማጠናከር ያለ መጭምር መሆኑን የጠቀሱት በኢትዮጵያ በተፈጠረው ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን ዜጎች ፍላጎት ለአንድ ዓመት ለማሟላት የሚጠበቀው የገንዘብ መጠን 1.4 ቢሊዮን ዶላር ነው። 51 ከመቶ የሚሆነው መገኘቱ፣ ወደ 700 ሚሊዮን ዶላር የሚሆነው ግን ገና እንደሚጠበቅ በመንግስትና በዓለም አቀፍ ድርጅቶች ሲገለጽ ቆይቷል። የዛሬው የአውሮፓ ኮሚሽን ድጋፍ ተፈላጊውን የገንዘብ መጠን በፍጥነት የማግኘቱን ተስፋ ያጠናክራል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት በፌዴራል አቃቢ ህግና በእነ ዘላለም ወርቅ አገኘ መካከል ባለው ክርክር ሊያሰማው የነበረውን ውሳኔ ለዛሬ እንዳልደረሰለት አስታውቋል። ተለዋጭ ቀጠሮም ሰጥቷል። ዘጋቢያችን መለስካቸው አማ ከአዲስ አበባ ዝርዝሩን ልኳል። የፌዴራል አቃቢ ህግ ከአንድ ዓመት ከመንፈቅ በፊት እነዘላለም ወርቅ አገኘ በሚል የክስ መዝገብ በሽብር ወንጀል ክስ ከመሰረተባቸው አስር ሰዎች መካከል እንዲከላከሉ በተበየነባቸው በአምስቱ ሰዎች ጉዳይ ላይ ሊሰጠው የነበረው ውሳኔ ለዛሬ እንዳልደረሰለት የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አስታወቀ። ፍርድ ቤቱ ቀደም ሲል ነሐሴ 14 ቀን 2007 ዓ ም በሰጠው ብይን ዘላለም ወርቅ አገኘሁ፣ ዮናታን ወሌ፣ ሰለሞን ግርማ፣ ባህሩ ደጉና ተስፋዬ ተፈሪ አቃቤ ሕግ ያቀረበባቸውን ክስ እንዲከላከሉ ወስኖባቸው ሲከላከሉ ቆይተዋል። ይኸው ፍርድ ቤት የካቲት 5 ቀን 2008 ዓ ም በሰጠው ትዕዛዝ ደግሞ አቃቤ ሕግና ተከሳሾቹ የክርክር ማቆሚያ ጽሑፋቸውን ከመጋቢት 29 ቀን 2008 ዓ.ም በፊት ለፍርድ ቤቱ እንዲያስገቡ በዛሬው ዕለት ደግሞ ውሳኔ ለመስጠት ቀጠሮ ቆርጦ ነበረ። ፍርድ ቤቱ ውሳኔውን ሰርቶ አለማጠናቀቁ እንዳለ ሆኖ ግን አስረኛ ተከሳሽ አቶ ተስፋዬ ተፈሪ ለፖሊስ የሰጡት ቃል በማስገደድና በኃይል የተገኘ መሆኑን በፌዴራል አንደኛ ደረጃ ፍርድ ቤት ማስመዝገባቸውን ጠቅሰው ይኸው መዝገብ መጥቶ እንዲመረመርላቸው ቢጠይቁም እስከ ዛሬ መዝገቡ እንዳልደረሰው ፍርድ ቤቱ ገልጿል። ስለሆነም መዝገቡ እንዲመጣ ትእዛዝ ሰጥቶ ሚያዝያ 6 ቀን 2008 ዓ ም ውሳኔውን ለማሰማት ተለዋጭ ቀጥሮ ሰጥቷል። የፌዴራሉ ከፍተኛ ፍርድ ቤት ነሐሴ 14 ቀን 2007 ዓ ምት በዚሁ መዝገብ ላይ በሰጠው ብይን ከአስሩ ተከሳሾች መካከል የቀድሞ አንድነት ፓርቲ አመራር አባላት ሀብታሙ አያሌውና ዳንኤል ሽበሺ፣ የአረናው አብርሃ ደስታ፣ የሰማዩ የሸዋ ሳሰፋና በፓርቲ አባልነታቸው የማይታወቁት አብርሃም ሰለሞን አቃቢ ሕግ ያቀረበባቸውን ክስ መከላከል ሳያስፈልጋቸው በነፃ እንዳሰናበታቸው አይዘነጋም። አቶ አብርሃ ደስታ፣ አቶ የሸዋስ አሰፋና አቶ ዳንኤል ሽበሺ በተከሰሱበት ወንጀል ነጻ ቢባሉም ፍርድ ቤትን በመድፈር ተፈርዶባቸው ዛሬም ወህኒ ቤት ይገኛሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። አስመራ ውስጥ ሁለት በብሔራዊ አገልግሎት ላይ የነበሩ ወጣቶች ባለፈው እሁድ ከተጫኑባቸው መኪናዎች ዘለው ለማምለጥ ሲሞክሩ በደረሰባቸው ጉዳት ሞተዋል ሲሉ የሀገሪቱ የማስታወቂያ ሚኒስትር የማነ ገብረመስቀል በትዊተር ተናገሩ። ሌሎች ከመኪኖቹ ዘለው ለማምለጥ የሞከሩ አስራ አንድ ወጣቶች ደግሞ ጉዳት ደርሶባቸው ሆስፒታል ገብተዋል ብለዋል ሚኒስትሩ። ፖሊሶች ጥቂት ጥይቶች ወደ ሰማይ በመተኮስ እንዲረጋጉ አድርገዋል ሲሉም አቶ የማነ አክለዋል። የተለያዩ የኤርትራውያን ተቃዋሚዎች ሬዲዮዎችና ድረገጾች ግን የሞቱት ወጣቶች ብዛት ከአራት እስከ አስራ አንድ ይደርሳል እያሉ ነው። የአሜሪካ ድምጽ ሬዲዮ ከኤርትራ ባለስልጣኖች በኩል ምላሽ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ኤርትራ ውስጥ ያለው ገደብ አልባ ብሔራዊ አገልግሎት ወጣቶች አደገኛ ጉዞም ባለበት መንገድ ከሀገር እንዲሰደዱ ምክንያት እንደሆነ ስለ ኤርትራ የሰብአዊ መብት አያያዝ እንዲያጣራ በተባበሩት መንግስታት የተመሰረተው አካልና የተለያዩ የሰብአዊ መብት ቡድኖች ይነቅፋሉ። ዛሬ አርብ ጅቡቲ ውስጥ ፕሬዚዳንታዊ ምርጫ እየተካሄደ ነው። ቁጥራቸው እጅግ በርካታ የሆኑ ድምፅ ሰጪዎች ከቀረቡት ስድስት ተፎካካሪዎች መካከል ይመርጣሉ። የሀገሪቱ ፕሬዚዳንት ጌሌ ዛሬ ጠዋት ጅቡቲ ከተማ ድምፅ የሰጡ ሲሆን ድምጼን በመስጠት ብሔራዊ ግዴታዬን ተወጥቻለሁ። ድምጼን የሰጠሁት ለራሴ ነው። አብዛኛው ህዝብም ይህንኑ እንደሚያደርግ ተስፋ አለኝ ብለዋል። በድምፅ መስጫ ጣቢያዎች አካባቢ የነበረው ድባብ ሰላማዊ እንደነበር አንዳንዶች ድምፅ ሰጪዎች ሲናገሩ ብዛት ያለው ወታደር አይተናልም ያሉም አሉ። ተቃዋሚ መሪዎች ሂደቱ ተዛብቷል ሲሉ ከወዲሁ ሲያማርሩ ቆይተዋል። መንግስት ሁለት ተወካዮቻችንን ከድምፅ መስጫ ጣቢያ አስወጥቶብናል ሲሉም ሁለት የተቃዋሚ መሪዎች ከሰዋል። እንደ አውሮፓ አቆጣጠር ከ1999 ጀምረው ስልጣን ላይ ያሉት ፕሬዚዳንት ኢስማኤል ኦማር ጌሌ እንደሚያሸንፉ በብዙዎች የሚጠበቅ ሲሆን የምርጫ ውጤት ነገ ቅዳሜ ጠዋት ይፋ እንደሚሆንም ተገልጧል። በኮንጎ ሪፑብሊክ የተካሄደውና የፕሬዚደንቱ ዴኒ ሳሶ ኢንጓሶን የስልጣን ዘመን እንዲራዘም ያደረገው ምርጫ በጥልቅ አሳዝኖናል ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታወቀ። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ማርክ ቶነር ባወጡት መግለጫ የምርጫው ሂደት በስፋት የተዛባ አሰራር እንደታየበት ጠቅሰው የድምፅ አሰጣጡ በሰላማዊ መንገድ ተጀምሮ ሲያበቃ በኋላ የተቃዋሚ ደጋፊዎች መታሰራቸው ሂደቱን አጉድፏል ብለዋል። በኮንጎ ዋና ከተማ ብራዛቪል ሰኞ እለት ንጋት ላይ ነዋሪዎች በተኩስና በፍንዳታ ድምጽ በርግገው ከየቤታቸ ቸው የተሰደዱ በሺዎች የተቆጠሩ ነዋሪዎች ሁኔታ ዩናይትድ ስቴትስን በጥልቅ አሳስቧል ብለዋል ቃል አቀባዩ። የኮንጎ መንግስት ስለ ድንገቱ ሲናገር ትጥቅ እንዲፈታ የተደረገ አንድ ሚሊሻ አባላት የነበሩ ሰዎች በመንግስት ኢላማዎች ላይ ጥቃት አድርሰው ሶስት የጸጥታ አባላትንና ሁለት ሰላማዊ ሰዎችን ገለዋል ብለዋል። ከአጥቂዎቹ በኩል ደግሞ አስራ ሁለት ገለናል ብሏል መንግስቱ። በምርጫው የተወዳደሩ ተቃዋሚ እጩዎች ሂደቱ ለፕሬዚደንት ንጉዌሶ ያደላ ነበር በማለት ሲያማረሩ ተሰምተዋል። ከተቃዋሚ እጩዎች አንዱ የሆኑት ጀነራል ዣን መሪ ሞኮኮ ህዝቡ የምርጫውን ውጤት እንደሚቃወም ህዝባዊ እምቢተኝነት እርምጃ ወስዶ ያሳይ ሲሉ ጥሪ አሰምተዋል። በምርጫው ሁለተኛ የሆኑት እጩ ጊ ብራይስ ኮሌላስ በበኩላቸው ምርጫው ፍትሐዊ አልነበረም፣ ሆነም ሆኖም ሁከት እንዳይቀሰቀስ ለመከላከል ስል ብቻ ውጤቱን እቀበለዋለሁ ብለዋል። በመጨረሻም ኢራቅ ውስጥ እስላማዊ መንግስት ብሎ ራሱን የሚጠራው ቡድን ጽንፈኞች ድል እየተመቱ ናቸው ሲል የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጃን ኬሪ ዛሬ ተናገሩ። የቡድኑ መሪዎችና ታዋጊዎች እየተደመሰሱ መሆኑንና ተራ አባላቱም ተስፋ እየቆረጡ መሆናቸውን ሚኒስትር ኬሪ አክለው ገልጠዋል። የኢራቅን መሪዎች ለማነጋገር ዛሬ በባግዳድ አጭር ጉብኝት ያደረጉት ኬሪ ጽንፈኛውን ቡድን በመውጋት ላይ ያለው የዩናይትድ ስቴትስ መራሹ ቡድን በሚቀጥሉት ሳምንታትና ወራትም ጽንፈኛውን ቡድን ይበልጡን ለማጣረፍ ከኢራቅ ጋር ተባብሮ እንደሚሠራ ቃል ገብተዋል። ዜናው አበቃ። የዓለም ዜናውን አደመጠና አድማጮች፣ የዕለቱ አብይ ርዕስ ይቀጥላል። ተመጣጣኝ ውክልና የምርጫ ስርዓትን መዘርጋት ብቻ ዲሞክራሲን ያጠናክራል ማለት እንደማይቻል አንድ የፖለቲካ ሳይንስ ምሁር ይናገራሉ። በየምርጫ ክልሉ አንደኛ ሆኖ ያጠናቀቀ ፓርቲ ብቻ ፓርላማ የሚገባበት የኢትዮጵያ የአብላጫ ድምጽ ስርዓት በተመጣጣኝ የውክልና ስርዓት መተካት እንዳለበት አንዳንድ ተቃዋሚዎች ያምናሉ። የአሜሪካ ድምጽ ያነጋገራቸው የፖለቲካ ሳይንስ ምሁር ግን የአብላጫ ድምፅም ሆነ የተመጣጣኝ ውክልና የምርጫ ስርዓቶች የየራሳቸው የሆነ አሉታዊና አውንታዊ ጎን እንዳላቸው አስረድተዋል። ዘጋቢያችን እስክንድር ፍሬው ዝርዝሩን ይዞ ቀርቧል። አሁን ካለው የአብላጫ ድምፅ የምርጫ ስርዓት ይልቅ ተመጣጣኝ የውክልና ስርዓት ለኢትዮጵያ አስፈላጊ መሆኑን በቅርቡ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር የተወያዩ አንዳንድ ፓርቲዎች አንስተዋል። በምርጫ የተሳተፉ ፓርቲዎች ባገኙት ድምፅ መጠን የፓርላማ ወንበር የሚያገኙበት ነው ስርዓቱ። በዚህ የምርጫ ስርዓት ላይ ውይይት እንዲደረግ የጠቅላይ ሚኒስትር ኃይለማርያም ደሳለኝን ይሁንታ እንዳገኙ የኢዴፓው ሊቀመንበር የዶክተር ጫኔ ከበደ እምነት ነው። በእርሳቸው በኩል ይበጃል የተባለውን ነገር በተጠና መንገድ እኛ ሚዘን እንቀርባለን። ሌላውም ይዞ ይቀርባል። በውይይት ዳብሮ ምሁራን ተሳትፈውበት የጋራ ምክር ቤቱን በዚህ ትልቅ ኃላፊነት ወስዶ ኢህአዴግን በዚሁ ትልቅ ተሳትፎ አድርጎበት ለተወካዮች ምክር ቤት ቀርቦ ወደ ህግ የሚቀየርበት መንገድ ማመቻቸት ይቻላል ነው። ተቃዋሚዎች የተመጣጣኝ ውክልና የምርጫ ስርዓትን የሚደግፉበት አንዱ ምክንያት ስርዓቱ የተለያዩ ፓርቲዎች የፓርላማ መቀመጫ እንዲኖራቸው ማስቻሉን ነው። የመድረክ አባል የሆነው የኢትዮጵያ ማህበረ ዲሞክራሲ ደቡብ ህብረት አንድነት ፓርቲ ከጠቅላይ ሚኒስትሩ ጋር በተካሄደው ስብሰባ አልተሳተፈም። የምርጫ ስርዓቱ መቀየሩን ግን ይደግፋል። የኢትዮጵያ ፓርላማ ሙሉ በሙሉ በገዢው ፓርቲ ኢህአዴግ ብቻ የተያዘበትን ሁኔታ ያስታወሱት የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ለተቃዋሚዎች የሚበጀው የተመጣጣኝ ውክልና ስርዓት መሆኑን ያስረዳሉ። በመሰረቱ እኛ ይህንን ፕሮፖርሽናል ሪፕሬዘንቴሽን ወይም ተመጣጣኝ የሆነ ውክልና ለማንኛውም ጀማሪ እና ታዳጊ ዴሞክራሲ አስፈላጊ ነው ጠቃሚ ነው የሚል አቋም ይዘን በተለይ በኢትዮጵያ ማህበረ ዴሞክራሲ ደቡብ ህብረት ፓርቲ የመድረክ አባል በሆነው እርስዎ በሚመሩት ፓርቲ ማለት ነው በሆነው ይዘን ስንንቀሳቀስ የጀመርነው ዛሬ አይደለም፣ ቆይቷል። እና በመርህ ደረጃም ተገቢና ትክክለኛ ይሄ ነው። አምሳ ስደመር አንድ ያሸነፈ ስልጣንን በሙሉ ይወስዳል፣ ፖለቲካውንም ይቆጣጠራል፣ አስተዳደሩንም ይቆጣጠራል የሚባለው ከስንት መቶ አመታት ልምድ በኋላ እንግሊዞች ሀገር ሰርተው ሊሆን ይችላል ለእኛ ግን ለዲሞክራሲያዊ ፈለግ ውስጥ ለመግባት ከፍተኛ ትግል ለምናደርገው አይነቱ ሀገር ይሄ ተቃዋሚውን ተስፋ አስቆራጭ ነው ምን ሊያደርግ ይወዳደራል ምን እንግዲህ ባለው ሁኔታ ማለት ነው። በአዲስ አበባ ዩኒቨርስቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር አስናቀ ከፋለ እንደሚሉት ሁለቱም የምርጫ ስርዓቶች አዎንታዊና አሉታዊ ጎናላቸው የመጀመሪያው አብላጫ የምንለው የምርጫ ስርዓት ከፍተኛ የሆነ ጥቅም አለው ተብሎ የሚታመነው ወይም ደግሞ በዓለም ላይ እንግዲህ በታሪክም ቀድሞ የመጣውም እሱ ነው። የምርጫ ስርዓት ነው። ዋና ጥቅሙ ምንድን ነው? የመንግስትን በመንግስት አሰራር ውስጥ በስልጣን ላይ መረጋጋትን ያሰፍናል ነው። አንድ ፓርቲ አብላጫውን ድምፅ አግኝቶ ስልጣን ከያዘ ያለውን ፕሮግራሙን የማስፈጸም የመንግስት ስርዓት የተቀላጠፈ የመሆን ጉዳይን ስለሚያመጣ የተረጋጋ መንግስት ያመጣል ማለት ነው። በሌላ በኩል ጉዳቱ ምንድን ነው? ቅድም እንዳልነው የህዝብ ድምፅ የሚባክንበት የተለያዩ ትንንሽ ፓርቲዎች፣ በተለይ ደግሞ አናሳ የሆነ የፖለቲካ አስተሳሰብ ወይም ደግሞ በቁጥር አናሳ የሆኑ ወገኖች የሚሳተፉበትን እድል የማጥበቡ ሁኔታ በማምጣቱ ብዙ ጊዜ እንግዲህ አሁን ባለው በፖለቲካል ሳይንስ ውይይት የዲሞክራሲ እጥረት አለበት የሚባል ግንዛቤ በመኖሩ በብዙ ሀገሮች፣ ለምሳሌ እንግሊዝን ጨምሮ ሌሎች ብዙ ሀገሮች ውስጥ ከዚህ የምርጫ ስርዓት እንዴት ልናሻሽል እንችላለን የሚል ብዙ ጥናቶችና ውይይቶች እየተካሄዱ ነው። የተመጣጠነ የምርጫ ስርዓት ቅድም እንዳልኩ የዜጎች ድምፅ እንዳይባክን ያደርጋል። በተለይ ደግሞ የተለያየ አስተሳሰብና የተለያየ አይነት ማይኖሪቲ ወይም ደግሞ አነስ ያለ ፖለቲካ ድጋፍ ያላቸው ወይም በቁጥር ማነስ ያሉ ማህበረሰቦች ባሉባቸው ሀገሮች ውስጥ የፖለቲካና ውክልናን በማዛመድ ዲሞክራሲን የሚያጠናክርበት ጉዳይ ስለሚሆን ተወዳጅነትና ተመራጭነት አለው። ብዙ አውሮፓ ሀገሮች የዚህ የተመጣጠነ የምርጫ ስርዓት ይጠቀማሉ። በሌላ በኩል ደግሞ የዚህ የተመጣጠነ የምርጫ ውክልና ያለው ችግር ምንድን ነው? የተረጋጋ መንግስት ላይ መሰረት ይችላል። ፖሊሲዎች ውጤታማ በሆነ መልኩ ላይ ቀጥሉ ወይም ደግሞ ላይ ተገበሩ ይችላሉ። ለምሳሌ የቤልጅየምን ብንመለከት ከምርጫ በኋላ ሁለት ሶስት ወር መንግስት ሳይ መሰረት የሚቆይበት ሁኔታ ነው ያለው። በተለይ በኢትዮጵያ ሁኔታ የምርጫ ስርዓት ብቻውን የዲሞክራሲ ሂደቱን ሊያጠናክር እንደማይችል የዶክተር አስናቅ እምነት ነው። የኢትዮጵያን ህገ መንግስት እንመለከት። እንደተባለው በህገ መንግስቱ አብላጫ የአብላጫ የምርጫ ስርዓት ነው የምንከተለው የተወሰኑ መቀመጫዎች፣ ወደ ሀያ የሚሆኑ መቀመጫዎች አናሳ ለሆኑ የህብረተሰብ ክፍሎች ይተዋሉ፣ የሚል ድንጋጌ በህገ መንግስት ውስጥ አለ። ያ ዝርዝሩ ህጉ ይወጣል ይወሰናል የሚል ነገር ነው በህገ መንግስቱ ያለው። ያ ነገር እንዴት እንደተተረጎመ ይወጣል መሰለኝ እስከማውቀው ድረስ እና የምርጫ ስርአት የዲሞክራሲ ስርአቱን የሚያጠናክረው ከምርጫ ስርአት ባለፈ ፖለቲካ ፓርቲዎች እንዴት ነው የሚንቀሳቀሱት? ራሳቸው አደረጃጀታቸው እንዴት ነው? በመንግስት በስልጣን ላይ ባለው ፓርቲ የፖለቲካ ምህዳሩ ምን ያህል ነው የሲቪል ሶሳይቲ የሲቪል ማህበረሰቡ የሚዲያው፣ ሌሎች ይህየዚህ ሁሉ መስተጋብር ውጤት ነው የሚሆነው እንጂ የምርጫ ስርዓትን ብቻ በመቀየር የተለየ ሁኔታ የተለየ የዲሞክራሲ ው የሚያፋጥንና የሚያጠናክር ሁኔታ ይመጣል ለማለት ትንሽ አስቸጋሪ ይመስለኛል። በአብላጫ ድምፅና በተመጣጣኝ ውክልና ስርዓቶች ላይ ከአዲስ አበባ ዩኒቨርሲቲው ዶክተር አስናቀ ከፋለ ጋር ያደረግኩት ቃለ ምልልስ ሰፋ ያለ ክፍል በነገ ው ዕለት ይቀርባል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ቀዳሚው የመጽሔት ርዕስ ደግሞ ይቀጥላል። የኦሮሞ ህዝባዊ ዲሞክራሲያዊ ድርጅት ወደድ 26ኛ ዓመት የምስረታ በዓል በምዕራብ ወለጋ መንዲ ከተማ ተማሪና ተማሪዎች ተቃውሞ ገጠመው። ተቃውሞውን ያሰሙ ተማሪዎችና ነዋሪዎች እንደተደበደቡ ሲናገሩ ፖሊስ ተቃውሞውን ያሰሙት ከሀያ የማይበልጡ ህጻናት እንደሆኑ ገልጦ እነሱም ወዲያው ተበትነዋል ይላል። የአፋን ኦሮሞ ዝግጅት ባልደረባ ቱጁቤ ኩሳ ያጠናቀረችውን ጽዮን ግርማ ታቀርባለች። በምዕራብ ወለጋ ዞን መንዲ ከተማ ነዋሪ የሆነውና በተቃውሞ ላይ እንደነበር የገለጸው ሁንዱማ ኢብሳ የተባለ ወጣት ስለተፈጠረው ሁኔታ ለአሜሪካ ድምጽ ሲናገር በዛሬ እለት የገዢ ፓርቲ አባል ድርጅት የሆነው የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዲድ አባላት በከተማው አስተዳደር አዳራሽ ውስጥ የሀያ ስድስተኛውን የፓርቲውን ምስረታ በዓል ለማክበር ተሰብስበው በነበረበት ወቅት የአብዲ ቦሪ አንደኛ ደረጃ ትምህርት ቤት ተማሪዎችና የአካባቢው ወጣቶች ተሰብስበው መፈክር በማሰማ ትና ድንጋይ በመወርወር ተቃውሟቸውን ሲገልጹ ነበር ብሏል። ከነመሪቡ በጣም የሚገርመው በርካታ የኦሮሞ ልጆች በተገደሉበት፣ የወጣቶች ደም በፈሰሰበት፣ ብዙዎች በታሰሩበት፣ ሌሎች ደግሞ የት እንደደረሱ በማይታወቅበት ሁኔታ የወያኔ ደጋፊዎች በሙሉ ልብስ ዘንጠው ይህንን በዓል ለማክበር ወደ አዳራሹ ሲገቡ ስንመለከት በጣም አዘንና ተቃውሞ ለማሰማት ወደዚያው ሄድን። ይህን ማድረጋቸው የኦሮሞን ሕዝብ ደም እንደ መምጠጥ ነው የቆጠር ነው። ለዚህ ነበር የተቃወም ነው። ለሚ ጃራ የተባለ ሌላ የመንዲ ከተማ ነዋሪ በበኩሉ በበዓሉ ላይ በብዛት የተገኙት የመንግስት ሰራተኞች እንደሆኑ ገልጾ ወጣቱ ለተቃውሞ መነሻ የሆነው ህዝቡ በሀዘን ውስጥ ሆኖ የሀዘን ልብስ ለብሶ እያለ እንዴት እናንተ በዓል ታከብራላችሁ በሚል እንደሆነ ተናግሯል። በቡድን ሆነን እየዘፈንና መፈክር እያሰማን ወደ አዳራሹ ተጠጋን። ኦህዴድ የሰቀለውን መፈክር እየቀደድን ተቃውሞ ስናሰማ አድማ በታኝ ፖሊስ መጥቶ አባረረን። ተማሪውም ወጣቱም መሸሽ ጀመረ። ወደ 11 ሰዓት አካባቢ ፖሊስ ተኩስ ከፈተ። ሁሉም በያገኘበት እየሸሸ አመለጠ። ለሚጃራ የተባለው ወጣት ጨምሮ ሲናገር የተማሪዎቹና የወጣቱ የተቃውሞ ሰልፍ ከተበተነ በኋላ ፖሊስ በየሰፈሩ እየገባ በተቃውሞ ላይ በተሳተፉትም ሆነ ባልተሳተፉት ላይ ድብደባ አድርሷል ብሏል። የአንድ ግሮሰሪ ሰራተኛና በጫማ ጠረጋ ላይ የተሰማሩ ወጣቶችን ጨምሮ በርካታ ወጣቶች ተይዘው ሲወሰዱ ማየቱንም ገልጿል። የመንዲ ከተማ ፖሊስ አዛዥ ኢንስፔክተር ሰንዳባ ፉፋ ስለዚህ ጉዳይ ተጠይቀው ከጠዋት ጀምሮ በዓሉ በሰላም ሲከበር መዋሉን ከገለጹ በኋላ ከሰዓት በኋላ ወደ ዘጠኝ ሰዓት አካባቢ ክፉና ደጉን የማይለዩ ከ አስራ አምስት እስከ ሀያ የሚሆኑ የአንደኛ ደረጃ ትምህርት ቤት ተማሪዎች ከትምህርት ቤት ሲወጡ ከዚህ ቀደም እንደሚያደርጉት ጩኸት እንዳሰሙ ተናግረዋል። ጆሌንኩ ታቴናን ሞ እነዚህ ልጆች ሲጮሁ አሁን ካለው ሁኔታ አንጻር ፍርሃት ስላለበት ሰው ወደ ውጭ ወጣ። ልጆቹም ማንም ሳይነካቸው ወደ ቤታቸው ሄዱ። ምንም የተፈጠረ ችግር የለም። ጩኸቱ የጥቂት ሕፃናት ተማሪዎች ከሆነ ህዝቡ እንዴት ወጣ? በሚል የተጠየቁት ኢንስፔክተር ሰንዳባ ህዝቡ ጫጫታ ብቻ ሰምቶ ወጣ እንጂ እኔ እስከማውቀው ምንም የተፈጠረ ነገር የለም ብለዋል። ሁለተኛው የመጽሔት ርዕስ ወደ ሶማሊያ ይወስደናል። ሶማሊያ ውስጥ እየተንቀሳቀሰ ያለው ጽንፈኛ የሁከት ቡድን አልሸባብ እያደረሰ ያለው አደጋ እየበዛ መምጣቱ አሜሪካ በቡድኑ ይዞታዎች ላይ የምታካሂደውን የአየር ድብደባ እንድታጠናክርና እንድታሰፋ ያስገደዳት መሆኑን ዋሽንግተን እየተናገረች ነው። ዘጋቢያችን ጄፍ ሰልደን ከአሜሪካዊ መከላከያ መስሪያ ቤት፣ ከፔንታገን ያጠናቀረው ዘገባ አለ። ሰሎሞን አባታ ያቀርባል። አልሻባብ በሶማሊያ ወታደሮችና በጥምሩ የአፍሪካውያን ኃይል ክፉኛ እየተመታና ብርቱ ጫና እያደረበት ቢሆንም የአጸፋ ጥቃት እጆቹን እየተሰናዘረ የከፉ ጉዳቶችን እያደረሰ ነው። የዩናይትድ ስቴትስ ጦር የአፍሪካ እዝ አዛዥ ጄኔራል ዴቪድ ሮድሪጌዝ ለቪኦኤ ሲናገሩ እንዲህ ብለዋል። ቁጥሩ የበዛ ሰው ሰብስበው ያሰለጥናሉ። ከዚያም ይሰማሩና ያንን ኃይላቸውን ሁሉ ጦር ካዋጡ ሀገሮች በአንዱ መደብ ላይ አነጣጥረው አደጋ ይጥላሉ። ይሄ ነው አካሄዳቸው። እስካሁን ካደረሷቸው ሁሉ የከፋውን ጉዳት ባደረሱበት ባለፈው ጥር በኬንያውያን ወታደሮች ሰፈር ላይ በከፈቱት ጥቃት ወደ ሁለት መቶ የሚሆኑ ወታደሮችን ገድለዋል። ይህ ጥቃት ጦር እያዋጡ ባሉት አገሮች ላይ አሉታዊ ጫና አሳድረዋል። ምክንያቱም በእንደዚህ አይነት ቁጥራቸው የበዛ አደጋዎች አገሮቹ ብዙ ወታደሮቻቸውን አጥተዋል። ይሁን እንጂ እነዚህ የአልሻባብ ዘመቻዎች የአልቃይዳው ግብረ አበር ቡድን ራሱ ለአሜሪካ የአየር ድብደባዎች ቀለል ያለ ኢላማ ሆኖ እንዲጋለጥ ማገዛቸውን የአሜሪካው ጦር የአፍሪካ እዝ አዛዥ ጄኔራል ሮድሪጌዝ ተናግረዋል። ዩናይትድ ስቴትስ በቅርቡ ባካሄደችው የአየር ድብደባ የጽንፈኛውን የሁከት ቡድን 150 አዳዲስ ምልምሎች ጨርሳቸዋለች። ድብደባው የተካሄደው ከዋና ከተማይቱ ሞቃዲሹ በስተሰሜን 200 ኪሎ ሜትር አካባቢ በሚገኝ አንድ የቡድኑ ሰፈር ላይ ነበር። ባለፈው ሳምንት በአሜሪካ ድብደባ የተገደለውን የአልሻባብ የደህንነትና የመረጃ ኃላፊ ኢላማ ለማድረግ የተሻለው የቃፊርና የስለላ ሥራ ጠቃሚ አስተዋጽኦ ማበርከቱ ተዘግቧል። ወደ መጨረሻው ዘገባ ርዕስ እናልፋለን። እንለፍ። አዲሱ ዓለም አቀፉ የወንጀል ችሎት በኬንያ እንደ ኤውሮፓውያን አቆጣጠር በ2007 እስከ 2008 የተካሄደውንና የተካሄደውን ምርጫ ተከትሎ በተቀሰቀሰው ሁከት ምክትል ፕሬዚደንቱ ዊሊያም ሩቶና የአንድ የአካባቢው ሬዲዮ ጣቢያ ዲሬክተር እጃቸው አለበት ተብሎ የቀረበባቸውን ክስ በዚህ ሳምንት ውድቅ አድርጓል፣ ይላል የምሽቱ የመጨረሻ ትንታኔ። ሩቶ ዛሬ ናይሮቢ ውስጥ ለጋዜጠኞች ሲናገሩ የተሰጠው ብይን ከቀረበብኝ ክስ ነፃ መሆኔን የሚያረጋግጥ ነው ብለዋል። ከናይሮቢ ሌኒ ሩቫጋ የላከው ዘገባ ደርሶናል። ሶሎሞን ክፍሌ ያቀርባል። የኬንያው ምክትል ፕሬዚደንት ዊልያም ሩቶ የዛሬውን ጋዜጣዊ መግለጫ የሰጡት በባለቤታቸው በእናታቸውና በልጆቻቸው ተከበው ነው። ማንም ሰው ወይም ቡድን ወይም ደግሞ የዜና ማሰራጫ በማንኛውም ሰው ላይ ሁከት ማቀዱን እንደማላውቅ አረጋግጥላችኋለሁ። በተጨማሪም የማረጋግጥላችሁ በማንኛውም ሰው ላይ ጉዳት ሊያደርስ የሚችል ነገር ለመግዛት በተካሄደ የትኛውም የገንዘብ ማሰባሰቢያ ላይ እንዳልተገኘሁ ነው። ዓለም አቀፉ የወንጀል ችሎት እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ ም ላይ ሩቶን የከሰሳቸው ሁከቱን በማቀነባበር በስብና ላይ ተፈጽመዋል ባላቸው ሦስት የወንጀል ዐይነቶች ነው። በሁከቱ ከ1ሺ በላይ ሰዎች ሲገደሉ 600ሺ የሚሆኑ መፈናቀላቸው ተዘግቧል። የዓለም አቀፉ የወንጀል ፍርድ ቤት ዳኛ ባለፈው ማክሰኞ በሩቶና በራዲዮ ጣቢያ ዳይሬክተሩ በጆሽዋ አራብ ሳንግ ላይ የቀረቡባቸውን ክሶች ውድቅ ሲያደርጉ የሰጡት ምክንያት ማረጋገጫ የለም ሲሉ ነው። የፍርድ ቤቱ አቃቢ ሕግ ፋቱ ቤንሱዳ ግን ይህንኑ አስመልክተው ከትላንት በስቲያ ረቡዕ በሰጡት የጽሑፍ መግለጫ በፍርድ ሂደቱ ወቅት ሆን ተብሎና በተባበረ ጥረት ክሱን ለማክሸፍ ሲባል ምስክሮች እንዳይቀርቡ ጣልቃ ተገብቷል ብለዋል። አስራ ሰባት ሰዎች የምስክርነት ቃላቸውን በመስጠት እንደሚተባበሩ ቃል ከገቡ በኋላ ሐሳባቸውን የቀየሩት ማስፈራሪያ እየደረሳቸው ከማኅበረሰቡ እንዲገለሉ በመደረጋቸውና ለደህንነታቸው በመስጋት ነው ሲሉም ፋቱ ቤንሱዳ አክለው አስረድተዋል። ዊልያም ሩቶ በዛሬው የናይሮቢ ጋዜጣዊ መግለጫቸው ወቅት አንድም ጥያቄ ከጋዜጠኞች ለማስተናገድ ፈቃደኛ ባይሆኑም ታዲያ ደጋግመው ከወንጀሉ ነፃ መሆናቸውን ግን አስረግጠው ተናግረዋል። የቀረበብኝን ውንጀላ አስመልክቶ አእምሮዬንና ነፍሴን መርምሬ አለሁ። እናም በእኔ ላይ በሐሰት የመሰከሩትን ሰዎች ሁሉ ይቅር ማለቱን መርጫለሁ። እኔን ነፃ ያወጣ አንድ አምላክ እነርሱም ይህን ከመሰለ ድርጊታቸው እንዲታቀቡ ይረዳቸው ዘንድ ጸሎቴ ነው። ሩቶ በመግለጫቸው ማብቂያ ላይ ለድኅረ 2007-2008 ምርጫ ሁከት ሰለባዎች መንግሥት እርዳታ እንደሚሰጥ ቃል ገብተዋል። አይሲሲ ማለት ዓለም አቀፉ የወንጀል ችሎት በኬንያው ፕሬዝደንት ኡሁሩ ኬንያታም ላይ የቀረቡባቸውን ክሶች ባለፈው ዓመት ውድቅ ማድረጉ ይታወሳል። የሕግ ጠበቆች ክሶቹ የተሰረዙት በተመሳሳይ ምስክሮች እንዳይቀርቡ ጣልቃ በመግባትና በማስፈራራት ነው ሲሉ በወቅቱ አስረድተዋል። አድማጮቻችን፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ከእናንተ በስልክ ያገኘናቸው አስተያየቶች የተወሰኑት መርጠናል። ለአሁኑ እነዚህን እናዳምጥ። ፕሮፌሰር በየነ ጴጥሮስ ትላንት ለሁለቱም ቋንቋዎች በሰጡት አስተያየት መንግስት በአንድ ፓርቲ ነው እየተመራ ያለው ብለው ሲናገሩ ሰምቻቸዋለሁኝ። ፕሮፌሰር በየነ ጴጥሮስ ከ1983 ዓመተ ምሕረት ጀምረው እስካሁን በተለያየ የድርጅት ስም ወይ የፖለቲካ ድርጅት ስም መሪ ሆነው እየተንቀሳቀሱ ናቸው። ሁላችንም እንደምናውቀው ባለሳሳት፣ በዕድሜም የገፉ ሰው ናቸው እና ዲሞክራሲ ከራስ ይጀምራል እሳቸው ወይም ሌሎችም በሚገፉ ሰዎች ካሉ ወጣቶችን ተክተው ለምን እንዲሰሩ አላደረጉም? እስካሁን ሁለት ሰዎች ናቸው እየሰማኋቸው ያለሁት እና ሌላ ወጣት መስማት ፈልጋለሁ። ሄሎ ቤ እንደምዋራችሁ። እኔ የሚገርመኝ ነገር ትናንትና ያቀረባችሁ በአለማያ ዩኒቨርሲቲ በጣም ቃጠሎ ነው የደረሰው ሰውየው እንኳ በችግር አልደረሰም በሰው ላይ ጉዳት ሲለዳመጥኩ ግን በጣም የሚገርም ነገር ነው እነዚህ ሰዎች ግን ትምህርት ቤት የሚያቃጥሉ ካምባን የሚያቃጥሉ ለምንድን ነው አሁን ለምሳሌ ባለፈው በኦሮሚያ ካምፓኒዎች እያለፉ ሲያቃጥሉ ቤተ ክርስቲያናት ሲያቃጥሉ ይታያል ግን ለምንድ ነው ግን እንደዚህ በቤተ ክርስቲያን በካምባን በትምህርት ቤት ቃጠሎ የሚያቃጥሉ አስተያየት የላካችሁልን እናመሰግናለን። ሌሎቻችሁም እንዲሁ ጻፉልን፣ ደውሉልን። ስልካችን 20220544 የውስጥ መስመር 14 ነው። በኢሜል ነው የሚሻለኝ ለምትሉ ያለሽ አንቸረለም። በኢሜል ለምትፈልጉ ሆን አት ቪኦኤ ኒውስ ዳት ካም ብላችሁ ላኩልን። ሙዚቃ ልንጋብዛችሁ ነው። ተጀምሯል። መሐመድ ጀምረው የዘገየሽበት ምን ይሆን ምክንያቱ? አይኖቼ ተራቦ ደረሰ ሰዓቱ ተቀደም ምክንያቱ? አይኖቼ ተራቦ ደረሰ ሰዓቱ ሰዓቱ ቢደርስ መምጫሽን አስበው አስበው ይተባበቁሻል አይኖቼ ተርብ Fă-i pe, le bine, fă-i creația, ghițe, aghițe, Le-a rușit vagoa, nu te râde, ce, N-am toală, ai, a ce, Ce răbu, ce răbu, Hai, n ai, ce, atâția ori a ce, Ce răbu, ce răbu, sunt

Müşkum እናመሰግናለን። ግጡን ችለሽ ፈዋል ዜማውን ትችያለሽ ሞክረዋሉ። አንድ ቀን እንደምንም ለአሁን ጊዜ የለኝም አልፈቅድም። እናመሰግናለን ማህሙድን። ወደ ቀዳሚው የሁለተኛ አጋማሽ ቅንብር እናልፋለን። አፍሪቃ በጋዜጦች አዘጋጅና አቅራቢ አዳነች ፍስሀዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ የቀርከሃ ተክል አዲስ የአፍሪካ አረንጓዴ ወርቅ እንደሚሆን ተገለጸ፣ የኢትዮጵያ የድርቅ ሁኔታ፣ የጃኮብ ዙማ የሙስና ክስ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ሲኤንኤን የዜና ስርጭት ድረ ገጽ የኢትዮጵያ የቀርከሃ ተክል አዲስ የአፍሪካ አረንጓዴ ወርቅ ነው በሚል ርዕስ ባቀረበው ዘገባ ኢትዮጵያ ባለው አዲስ የቀርከሃ ተክል ኢንዱስትሪ አያያዝ መሰረት እውነትም ገንዘቡ ዛፍ ላይ ሳይበቅል አይቀርም ይህ አረንጓዴ ወርቅም እድገትን ሊያፋጥን ይችላል ይላል። የቀርከሃ ተክል ያለው ገበሬ ሀብታም ሊሆን ይችላል። ሆኖም ገበሬው በእጁ ላይ ወርቅ ያለ መሆኑን አያውቅም ብለዋል። የአዳል ኢንዱስትሪያል ዋና ስራ አስፈጻሚ አቶ አዳነበርሀ ኩባንያው አዲሱን የቀርከሃ ኢንዱስትሪን ለመገንባት እየረዳ መሆኑን ድረገጹ ጠቅሷል። አቶ አዳነ ዘመናዊ የቀርከሃ ማምረቻ መሳሪያ ለማስገባት ወደ ቻይና ሄደዋል። ቻይና የቀርከሃ ንግድ መናኸሪያ መሆኗ ይታወቃል። የቀርከሃ ተክል ከሌሎች የእንጨት ዛፎች የበለጠ ዘላቂነት ያለው በመሆኑ ጠቃሚነቱ የበዛ ነው። የቀርከሃ ተክል በዓለም ካሉት ዛፎች በፍጥነት በማደግ ብቃቱ ብልጫ እንዳለው ከሞላ ጎደል በየቀኑ በአንድ ሜትር የማደግ ብቃት እንዳለው የሲኤንኤን የዜና ስርጭት ድረገጽ ገልጾ ከቤት እቃ አንስቶ እስከ ወረቀት ድረስ ሊሰራበት እንደሚችል ጠቁሟል። የአዳል ኢንዱስትሪያልን የመሳሰሉት ኩባንያዎች የአብይ አዲስ ኢንዱስትሪ ጀማሪዎች ሊሆኑ እንደሚችሉ ዘገባው አስገንዝበዋል። ዴይሊ ሜይል የተባለው ብሪታንያ የሚታተም ጋዜጣ ድረገጽ ደግሞ በኢትዮጵያ ስለተከሰተው ድርቅ ሲያትት በደቡባዊ ሱዳን በዩናይትድ ስቴትስ በኢንዶኔዥያ እና በበርካታ ሌሎች ሀገሮችም ድርቅ ያስከተለው ኤል ኒኖ በኢትዮጵያ ለተፈጠረው ቀውስም ምክንያት እንደሆነ ገልጿል። ኢትዮጵያ ውስጥ በተከታታይ ለሁለተኛ ጊዜ በቂ ዝናብ ባለመገኘቱ አስከፊ ድርቅ አስከትሏል። በተለይም ከሶማሊያ ጋር በሚዋሰነው ምስራቅ ኢትዮጵያ አስከፊ መሆኑን ዘገባው ጠቅሷል። ወንዞች ነጥፈዋል። ሰብሎች ደርቀው ቀርተዋል። ብዙ የሀገሪቱ ከብቶችም አልቀዋል። አፋምቦ በነበረው የደረቀ ሐይቅ ወለል ላይ የአዞ አስከሬን መታየቱ ራሱ በአፋር ክልል ላይ ያለው ድርቅ ምን ያህል አስከፊ እንደሆነ ያመለክታል ይላል ዘገባው። ኢትዮጵያ በአሁኑ ወቅት ከሰላሳ ዓመታት በፊት ከነበረው የረሃብ ሁኔታ በተሻለ ጠንካራ ሁኔታ ላይ ስለምትገኝ በድርቅ ለተጎዱት ምግብ ለማቅረብ ችላለች። ይሁንና ሕጻናትና አረጋውያን መጎዳታቸው አልቀረም። በአሁኑ ወቅት ስድስት ሚሊዮን ልጆች የሚገኙባቸው ከ10 ሚሊዮን በላይ የሚሆኑ ሰዎች አስቸኳይ ረድኤት ያስፈልጋቸዋል። በተለይም የሚጎዱት ሴቶች ናቸው። ውሃ ፍለጋ በቀን 12 ሰዓታት ያህል ለመጓዝ ይገደዳሉ። ውሃው የሚገኘውም ከደረቅ ወንዞችና ከታቆረ ውሃ በመሆኑ ቤተሰባቸው ላይ ከባድ በሽታ ያስከትላል። በተለይም የሚጎዱት ደግሞ አረጋውያን፣ ነፍሰ ጥሮችና በማጥባት ላይ ያሉ ሴቶች ናቸው ይላል ዴይሊ ሜይል ድረገጽ ላይ የወጣው ጽሑፍ። በአንዳንድ ቦታዎች ሰዎች ከመኖሪያቸው ለመፈናቀል በመገደዳቸው ልጆች ትምህርት ለመቀጠል እንዳልቻሉም ጠቁሟል። ድርቁ ከገባበት ጊዜ አንስቶ አንድ ሚሊዮን የሚሆኑ ፍየሎች፣ በጎችና ከብቶች እንዳለቁ ዘገባው ጠቅሷል። የኢትዮጵያ መንግስት ከተባበሩት መንግስታት ድርጅት አገልግሎቶችና ከዓለም አቀፍ ድርጅቶች ጋር በቅርብ እየሰራ ነው። ይሁንና ችግሩን ለመፍታት ከሚያስፈልገው አንድ ቢሊዮን ፓውንድ ያገኘው ጥቂት እንደሆነ መግለጹን ጠቅሷል። ያም ሆኖ ግን ኢትዮጵያ ሁንም ቢሆን በኢኮኖሚ ረገድ ጥሩ እየሰራች ነው። በተለይም ከቻይና ብዙ የመዋለ ነዋይ ፍሰት እያገኘች ነው በማለት የቀላል ባቡር ሀዲድ መገንባቷን፣ ታላቁን የህዳሴ ግድብ የመሳሰሉትን ግድቦች እየገነባች መሆኗንና ሌሎች ያሳየቻቸው ስኬቶችንም እንደ ምሳሌ ጠቅሷል። የደቡብ አፍሪቃ ፕሬዚደንት ጃኮብ ዙማ የስልጣን ዘንግ በተናጋበት በአሁኑ ወቅት በርካታ አበይት ኩባንያዎች ከዙማ ጋር ቅርብ ግንኙነት ካለው ቤተሰብ ጋር የነበራቸውን ግንኙነት አደገኛ ነው በማለት ማቋረጣቸውን ጋርዲያን ድረገጽ ላይ የወጣው ጽሁፍ ጠቅሷል። ኬፒኤምጂ የተባለው ዓለም አቀፍ ግዙፍ የአክታንኪን ኩባንያ የደቡብ አፍሪካ ቅርንጫፍ የባርክሊ የአፍሪቃ መዋለነዋይ ባንክ ዙማ እንዲከሰሱ የሚጠይቅ የውሳኔ ሀሳብ በምክር ቤቱ ከመቅረቡ በፊት ከጉብታ ቤተሰቦች የንግድ ተቋማት ከአንደኛው ጋር ንግዱን እንዳቋረጠ ሮይተርስ የዜና አገልግሎት መዘገቡን ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቅሷል። የጉብታ ቤተሰብ ከፍተኛ ሀብት ያላቸው የኢንዱስትሪ ባለቤቶች ቤተሰብ ሲሆን ከፕሬዝደንት ዙማ ጋር ያለውን ቅርብ ግንኙነት የሚፈልጋቸውን ሰዎች በከፍተኛ ካቢኔና የቢዝነስ ቦታ ለማሾም ተጠቅሞበታል በሚል ይነቀፋል። ይህ ጉዳይ ሊታወቅ የቻለው በሕዝብ ዘንድ የተከበሩ የገንዘብ ሚኒስትር ኔህላንሃ ኔኔ ከስልጣን በተባረሩበት ወቅት ነው። የሀገሪቱ ምክትል የገንዘብ ሚኒስትር ሚስቢሲ ጆናስ ወደ ኋላ የጉብታ ቤተሰብ የሚኒስትርነት ቦታ እንሰጥሃለን ብለዋቸው እንደነበር በይፋ ገልጸዋል። ቢያንስ አንዲት ሌላ ፖለቲከኛ ደግሞ የካቢኔ ቦታ እንሰጥሻለን ብለዋቸው እንደነበር ተናግረዋል። የጉብታ ቤተሰብ ግን በሀገሪቱ የደረሰው የኢኮኖሚ ውድቀት ሰበብ ተደርገናል፣ የፓርቲዎች የውስጥ ፖለቲካ መጫወቻ ገበጣ ሆነናል በማለት ክሱን አስተባብሏል ሲል ጋርዲያን ድረገጽ ላይ የወጣው ጽሁፍ ገልጿል። የጃኮብ ዙማ ችግር የተባባሰው የሀገሪቱ ከፍተኛ ምክር ቤት የግል ቤታቸውን ያሳደሱበት የመንግስት ገንዘብ እንዲመልሱ የተሰጣቸውን ትዕዛዝ ባለመፈጸማቸው የሀገሪቱን ህገ መንግስት ጥሰዋል የሚል ብይን ባለፈው ሳምንት በሰጠበት ወቅት ነው። የ73 ዓመት ዕድሜው ዙማ ባለፈው አርብ ለሀገሪቱ በቴሌቪዥን ባደረጉት ንግግር ሆን ብዬ ህገ መንግስትን አልጣስኩም በሚል ይቅርታ ጠይቀዋል። ይሁንና የተቃዋሚው ዲሞክራሲያዊ ውህደት ፓርቲ መሪ ፕሬዚዳንቱን የመክሰስ የውሳኔ ሐሳብ ባለፈው ሰኞ በምክር ቤቱ አቅርበው ነበር። ገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ በምክር ቤቱ የብዙሀንነት ቦታ ስላለው ግን ዙማ ከመከሰስ ተርፈዋል። ነገር ግን በተለይም ከኔልሰን ማንዴላ ጋር ታስረው የነበሩ ጸረ ዘረኛው ስርዓት ታጋይ ዙማ ከስልጣን እንዲወርዱ በጠየቁበት በአሁኑ ወቅት የስልጣን በትራቸው የተናጋ ይመስላል። አሕመድ ካታራዳ ጥሪውን ለዙማ በጻፉት ደብዳቤ ያቀረቡት ከፍተኛው ፍርድ ቤት በዙማ ላይ ከበየነ በኋላ መሆኑን ጋርዲያን ድረገጽ ላይ የወጣው ጽሁፍ ጠቅሷል። የጉብታ ቤተሰብ በድኅረ ዘረኛው ስርዓት ደቡብ አፍሪቃ ውስጥ በተከፈተው የንግድ እድል ለመጠቀም ሲል ከህንድ ወደ ደቡብ አፍሪቃ የፈለሰው እንደ አውሮፓ አቆጣጠር በ1993 ዓ ም ነበር። በአሁኑ ወቅት ታዲያ ከማዕድን አንስቶ እስከ ኢንተርኔት ቴክኖሎጂና ሚዲያ ድረስ የሚሄድ የኮርፖሬት ይዞታ ባለቤቶች ናቸው። የፕሬዚደንት ዙማ ልጅ ቢያንስ የስድስት የጉብታ ቤተሰብ ኩባንያዎች ቦርድ አባል ነው። የጉብታ ቤተሰብ በተለይም እንግዶችን ለግል የሰርግ ስነ ስርዓት ለማጓጓዝ የአየር ኃይል ሰፈር በመጠቀሙ እንደዚሁም በተቀናጣው የኑሮ ዘየው ሲነቀፍ እንደቆየ ጋርዲያን ድረገጽ ላይ የወጣ ጽሑፍ ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አዳነች እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የምሽቱ የመጨረሻ ቅንብር በእሰጥ አገባ ፍንታ የሚቀርብ ልዩ ቅንብር ይሆናል። ኢትዮጵያ ወዴት በአነጋጋሪው ወቅታዊ የኢትዮጵያ ጉዳዮች ዙሪያ ትኩረት የሚያደርገው ይህ ውይይት በቀውሱ ማለት ከቀውሱ ባሻገር ያሉ ሊመጡ የሚችሉ አዎንታዊም ሆኑ አሉታዊ ሁኔታዎች በመቃኘት መጪውን የአገሪቱን እጣ ይቃኛል። የተከታታይ ውይይቱ ተሳታፊዎች ዶክተር ሹመት ሲሻኝ በቨርጂኒያው ክሪስቶፈር ኒውፖርት ዩኒቨርሲቲ የአፍሪካ ጥናትና የታሪክ ተመራማሪ በኢትዮጵያ የታሪክና ፖለቲካ ጉዳዮች መጽሐፍት የጻፉ ዶክተር ዳንኤል ተፈራ በዊስኮንሲን ዩኒቨርሲቲ ዋይት ዋተርስ የምጣኔ ሀብት ትምህርት ተመራማሪ ፕሮፌሰር እና በወቅታዊ ሰሞነኛ ጉዳዮች የጻፉትን ጨምሮ በኢትዮጵያ በርካታ ጽሁፎች ያቀረቡ እንዲሁም አቶ ፈቃደ ሸዋቀና በዩናይትድ ስቴትስ ብሔራዊ የጤና ምርምር ተቋም በጥናት ባለሙያነት የተሰማሩ ናቸው። ቀድሞ የአዲስ አበባ ዩኒቨርሲቲ ውስጥ በመምህርነት አገልግለዋል። በኢትዮጵያ ጉዳይ ላይ ያተኮሩ ጽሁፎችንም በመጻፍ ይታወቃሉ። እንግዶቻችን ያዋየው አሉላ ከበደ ነው። የተከታታይ ውይይት የመጨረሻው ክፍል እንደሚከተለው ያቀርበዋል። እንቅስቃሴውና በእንቅስቃሴው የሚገኙ ተዋናዮቹን ማንነት አጠቃላይ የኢትዮጵያን ሕዝብ ፍላጎትና ተስፋም ጨምሮ ይህን የተባለ ችግር የተለያዩ ወገኖች በተለያየ መነጽር የሚመለከቱትም ቢሆን ችግር መኖሩ አንድ እውነታ ነውና በአሁኑ ሰዓት በኢትዮጵያ ውስጥ የሚታየው አሁን የሚያወዛግበው የምንነጋገርበት ከፍተኛ ውጥረት የሰፈነበት የፖለቲካ ቀውስ ባሻገር አገሪቱን የመታው ከፍተኛ ድርቅም አለ። ዓለም አቀፍ ትኩረት የሳበ በመንግስት ግምት እንኳን ከአስር ሚሊዮን ያላነሰ ሕዝብ ለረሃብ የተጋለጠበት ነው ነው። ቀደም ሲል የተሰሩ ስህተቶች እንዳይደገሙ ከታሪክስ ምን መማር ይቻላል? ፕሮፌሰር ሹመት የታሪክ ምሁርም እንደመሆነው ይሄን እድልና ፈተና መካከል እየታየ ያለ ሁኔታ ወደ እድሉ አማራጭ ለመውሰድ ምን መፍትሄዎች ምን አይነት ሁኔታዎች እስከ ግም ሊገቡ ይገባል ይላሉ። እሺ እንግዲህ ወደ ታሪክ ትንሽ ዘወር አድርገን ብለኛል ልውሰዳችሁ እንዲያውም በጣም ራቅ አድርጌ በአስራ ስድስተኛው ክፍለ ዘመን መጨረሻ አጼ ሰርጸ ድንግል በጣም ሀይለኛ የሆኑ ንጉሥ ነበሩ እና የነገስታቱን መበርታት የማይወዱት ያ የአካባቢው መሳፍንቶች ደግሞ ከዚህ በኋላ የሚመጣው ንጉስ የደከመ እንዲሆንላቸው ሲጣጣሩ ስለነበረ በተደጋጋሚ ዙፋን ላይ የወጡትን ነገስታት በመውጋት በማዳከም ብዙ በኋላ ዘመን መሳፍንት ብለን የምንጠራው ሁኔታ ወደሚወስድ አይነት መንገድ ያካሂዱ ቆዩ። በመጨረሻ አንድ ዘድንግል የሚባል ንጉስ አነገሱና ሙሉ በሙሉ ሊቆጣጠሩት ሲፈልግ እኔ እኳ ሕዝቡን ባላገሩን ይዤ ይህን ሁሉ መኳንንት በወጋውና ባሸነፈው ሕዝቡም ነጻ ይሆናል አገርም ሰላም ይሆናል ብሎ ገጠማቸው። ግን ተሸነፈ። ባላገርም ጥሎት ሸሸ። ንጉሱን ከገደሉ በኋላ እዛ የተሰበሰቡት መኳንንቶች ከዚህ በኋላ እንግዲህ ነጻ የምንሆነው በላያችን ላይ ማንም ያልመጣብን እንደሆነ ሁላችንም በየሀገራችን የየሀገራችን ንጉስ እንሁን ብለው ሄዱ። ሶስት አመት አልሞላም፣ እንደገና እስበሳቸው። ምክንያቱም አንዱ ከአንዱ ጎልቶ ለመውጣት ስለሚፈልግ በዚያ ጦር ሜዳ ላይ ሰላምን ሳይሆን የሚቀጥለውን ትልቅ ችግር ነው ፈጥረው የተለያዩት። እንደተባለውም እንደዚሁ ትልቅ አመፅና ትልቅ መናጋት ተፈጠረ በዚያ ሀገር ውስጥ። በዚህ ምክንያት ነው በኋላ እነሱ ለደስ መጥተው በጣም ጠቅለል ያለ ሁኔታ የፈጠሩት እና የተሻለ የተረጋጋ ሁኔታ የተፈጠረው አሁን ይሄ እድልና ፈተና የሚለው በእውነቱ እድል ከተባለ የሚሰጠን እድል ሀገሯ ምን ያህል በቋፍ ላይ የምትገኝ መሆኗን እንድናይ ህዝቡም መንግስትም እንዲረዳ ምናልባት እድል ፈጥሮ ሊሆን ይችላል። መንግስትም ቢሆን ስልጣን በሸርና በሴራ ከዘለቄታው ሊያዝ እንደማይችል አስተማማኝ የሆነ ሰላም ለሁሉም የሚበጅ ለመንግስትም ለህዝብም ለተቃዋሚውም የሚበጅ ሁኔታ የሚመጣው መሀል መንገድ የተገናኙ እንደሆነ ነው እንጂ ሁኔታዎችን ዘለቅ ላለ መንገድ በተለያየ ሴራና ሽረባ ማስቀጠል እንደማይቻል በደንብ ያሳየ ይመስለኛል። ይሄ ሁኔታ ህዝቡም ቢሆን ከዚህ ብዙ ሊማር የሚችልበት ሁኔታ አለ። ሁሉም ግርግር የሚበጅ መንገድ አይከፍትም። ትልቅ ኃላፊነት ይጠይቃል። እንዲህ ያለ ሁኔታ ወደ ኋላ መለስ ብለን እጅግ በጣም የተበላሹ ጉዳዮችን እጅግ በጣም የተጎዱ አገሮች እንዴት እዚያ ደረጃ እንደደረሱ በምናይበት ጊዜ በዚያ ወቅት ይህንን መረዳት አለመቻለሁ በኋላ ሊመልሱት የማይችሉት ችግር ፈጥሮ የሚያልፈው እና ሕዝብም ቢሆን ተቃውሞውን የሚገልጽበት እንዲሁም ደግሞ ብሶቱን የሚያስታርቅበት ለወደፊት ለአገር ይበጃል ብሎ የሚሰራቸው ነገሮች ሁሉ መጤን ያለበትና በሰከነና በእርጋታ መካሄድ ያለበት ሁኔታ ነው እና ይህ ሁኔታ ሁሉንም የሚፈትን ነው። መንግስትን ብቻ ሳይሆን መንግስትንም እናስወግዳለን የሚለውን ሀይል ወይም ይሄ ሁኔታ ይለወጥልን የሚለውንም ሀይል ቢሆን ትልቅ ግንዛቤና ና ጥንቃቄ እንዲያደርግ የሚያሳይ ነው። አሁን የኢትዮጵያ ሕዝብ ወደ መቶ ሚሊዮን እየተጠጋ ነው። ይህንን ሕዝብ አስተዳደር ቀላል አይደለም። ከባድ ኃላፊነት ነው፣ ከባድ ሸክም ነው። ይህንን ሸክም ደግሞ እንደ ቀላልና እንደ ልጆች ጨዋታ፣ እንደ ድራማ ማየት የለብንም። አሜን የሌላቸው ምርጫዎች ማካሄድ እንደገና በሁለተኛ ና በሶስተኛ ወሩ እሳት ለማጥፋት ከዚህም ከዚያም መጣደፍ ይሄ ይሄ ሁሉ ይህንን ኃላፊነት ለተሸከመ ኃይል በእውነቱ እጅግ በጣም ከባድ እና አርቆ ማሰብን የሚጠይቅ መሆኑን ተገንዝቦ ያለፍባቸውን ጎዳናዎች ማየት፣ ሁኔታዎቹን እንደገና መመርመር፣ አስፈላጊዎቹን እርማቶች በየጊዜው ጊዜው ማድረግ ተቃዋሚውም ቢሆን ዘለቄታ ያለው ለውጥ የሚያገኘው ምናልባት መሰባሰብ ሲጀምር እንዲሁም ደግሞ የሚጠይቃቸው ጥያቄዎች ከዛሬ አስር ዓመት ከዛሬ ሀያ ዓመት ከዛሬ ሰላሳ ዓመት በኋላ ምን ያመጡልናል? የሚሉትን ዛሬ ባለችው በዕለቷ ጥርፊያ ሳይሆን እና አማራጮች አሉ። አማራጮቹ ግን በትክክል ሊመረመሩ ይገባል። መጀመሪያ ነገር ይሄ አሁን የያዝነው ሁኔታ በእውነቱ የት ያደርስናል? መጨረሻችን ምን ላይ ያደርገዋል ነገሩ የተበላሸ የት ላይ ነው? ይህንን መንግስትም ራሱን በትክክል ሊመረምር ይገባል። ምናልባት ይሄ የያዘው አጀንዳ ስልጣን ለመውጣት አስችሎት ይሆናል። ምናልባት ሀያ አምስት ዓመት ለመግዛት አስችሎት ይሆናል። የአገሯን ቀጣይነት ለማረጋገጥ ግን የማያስችል መሆኑን አሁን ካልተረዳ መቼም መቼም ይረዳዋል ማለት አይደለም። ህዝቡም ቢሆን ይህንን በየአካባቢው ያለበትን ብሶት፣ በየአካባቢው ያለውን ግፍ በምን ሁኔታ እንወጠዋለን? አሁን የምንከፍለው መስዋዕትነት የተሻለ ውጤት እንዲያመጣ ስብስ የተሻለ እንዲያገናኘን እና እንዲያፋቅረን ምክንያቱም በእውነቱ በየጓዳውና በየእንትኑ የሚካሄደው ትግል ሁሉም ሊጠቀምበት ወደሚችል አቅጣጫ የማያመራ ከሆነ እንደገና ሌላ ዙር ደግሞ ሌላ ዕዳ ሊገባ ነው ማለት ነው። እና ይሄ አሁን ያለው ሁኔታ ይህንን እንድናይና እንድንመረምር ምናልባት የሰጠን እድል ሊሆን ይችላል። በአግባቡ ከተጠቀምንበትና የተሻሉ አማራጮችን ከወሰድ ምናልባትም ችግራችን ቀለል ሊያደርገው ይችላል። የሚጠይቀን ዋጋም ይህን ያህል ብዙ ላይሆን ይችላል። ይህንን ማጤን ከተሳንን መንግስትም ደግሞ ያለበትን ኃላፊነት በጊዜው ተረድቶ ዘላቂ ለሆኑ ጉዳዮች ራሱን ካልከፈተ በስተቀር በእውነቱ ያቺ ሀገር የሚጠብቃት ከፍተኛ አደጋ ነው። ዶክተር ሽመታ አመሰግናለሁ። ወደ ዶክተር ዳንኤል ልሻገር። ዶክተር ዳንኤል፣ ከዚሁ አሁን ካነሳ ነው ነጥብ ገፋ አድርገን እንቀጥልና ምን አይነት ለውጥ ምን አይነት መሻሻሎች ሊመጡ ይገባል? አሁን የሚታዩትም ሆነ ሊከተሉ የሚችሉ ህብረተሰቡን ጨምሮ በተለያዩ ክፍሎች የሚደረጉ ሌሎች እንቅስቃሴዎች ወዴት ይወስዳሉ? አሁን ካሉበት አዝማሚያ ይሄን አይነት ነገር ሊያመጡ ይችላሉ። አዎንታዊም አሉታዊም ሊሆን ይችላል። ምንስ አይነት ነገሮች ከግምት ይገባሉ? የሚለውን ጨምረው እሺ በጣም አመሰግናለሁ እድል ስለተባለው። በመጀመሪያ በጥያቄ መልክ ላቀርብ እፈልጋለሁ። ይኸውም መንግስት ምን ይላል ስለዚህ ጉዳይ? የመልካም አስተዳደር ጉድለት ነው ነው። ይሄ ትክክል አይደለም፣ ትክክል አመለካከት አይመስለኝም። ፖለቲካዊ መልስ ነው የሰጡት። ማድረግ ያለባቸው ችግሩን በቀጥታ መጋፈጥ። እንዴት ነው የሚጋፈጡት? ዶክተር ዳንኤል፣ በመጀመሪያ ነገር ችግሩን ማመን። ዋናው ችግር የክልል እና የመሬት ነው። ለምሳሌ ወልቃይ ጠገዴ የማንነት ጥያቄ ይላል ሰው፣ ኮንሶ የማንነት ጥያቄ ይላል። ይሄ ከምን የመጣ ነው? በዘር መከፋፈል የፈጠረው ችግር ነው። ኢትዮጵያ አስራ ሶስት ክፍለ ሀገሮች አሏት፣ ወደ አምስት መቶ ወረዳዎች አሏት፣ ወደ መቶ ምናምን አውራጃዎች አሏት። እነዚህ ነገሮች መታጠፍ አልነበረም እና እሱን ወደ ዘጠኝ ክፍለ ሀገሮች አዞ እና ምን መጣ? ሁሉም ለመሬት መታገል ጀመረ። መብቱን ትቶ ስለ መሬት ይሄኔ ነው ይሄኔ ነው፣ ይገባኛል እና ይሄንን በዚህ ሊገፉው አይችሉም። ይሄንን መገንዘብ አለባቸው። ስለዚህ ክልል እና የመሬትን ጥያቄ እንዴት ነው የምናስወግደው? ምን አይነት እርዳታ እንጠይቃለን? ከተማረውም፣ ፖለቲካውም ድርጅት፣ ምንድን ነው ማድመጥ ያለብን? አንድ ፍንጭ ሰጥተዋል። ጠቅላይ ሚኒስትሩ ሳዳምጥ፣ ገበሬው ላይ መጫን አንችልም ከእንግዲህ በኋላ ብለዋል። ምን ማለታቸው ይሆን? እሱ ላይ ቢያብራሩ ጥሩ ነው። መሬት ለግል እናደርጋለን ነው? በምን አይነት ልግል የምናደርገው? መንግስት ወደፊት ምን አይነት የታክስ ስርዓት ሊኖረው ይችላል? እነዚህ እነዚህን ነገሮች ሊያብራሩ ይችላሉ። እንግዲህ እድል የሚባለው እሱ ነው። ተቃዋሚዎች ምን ይላሉ? አገሪቷን ወደ ዲሞክራሲ እናሻግራለን። ምንድን ነው የሚሉት? አንድ የተጻፈ ጽሁፍ ጠቅሼ እኔ የጻፍኩትንም ሳታጥቀርም አይቻለም። አዎ፣ እና ምንድን ነው የሚሉት? ተቃውሞውን ተካፈሉ። ምን ለማስገኘት አላማው ምንድን ነው? የለም፣ የተገለጸ ነገር የለም። ወደ ፈተናው ሊሄድ ፈተና ማለት ምንድን ነው? ይሄ ይሄ ግጭት ኢትዮጵያ ኢትዮጵያን ሌላ ጦርነት ውስጥ ይከታታል። ምንድን ነው ይሄ ፈተናው? ጦርነት፣ መተላለቅ፣ ጭራሽ አገሪቷን ማጥፋት እናያለን። በአካባቢው የሚደረገው ሊቢያ ውስጥ እናያለን። በተለያዩ ቦታዎች እንዲህ አይነት ችግሮች አሉ። ስለዚህ መፍትሄው ምንድን ነው? መፍትሄው ወደ ዲሞክራሲያዊ ስርዓት መሸጋገር ነው። ወደ ዲሞክራሲያዊ ስርዓት ስንሸጋገር ጠላት ዘመድ የሚባል ነገር የለም። ሁሉም እኩል ነው። ዲሞክራሲ ሁሉንም በእኩል ነው የሚያየው ስለዚህ መንግስት አብሮ እንዲሳተፍ ተቃዋሚዎችም አንድ ላይ ሆነው የምንፈልገው ዲሞክራሲ ነው ወደ ዲሞክራሲ እንሸጋገር ቢሉ ኃይል ይኖራል። በራሳቸው መቆም ይችላሉ ሁሉም። ይሄ ሳይሆን ግን ዲሞክራሲ አይጠቀም። ዲሞክራሲ በኃይል አይመጣም። ይሄ መንግስት በኃይል ስልጣን የወሰደው ዲሞክራሲ ሊያመጣ አልቻልም በዚህ የተነሳ ሌላ መንግስት በኃይል ስልጣን ቢወስድ ዲሞክራሲ አይመጣም። ይሄንን ነው በተለይ በውጪ የምንኖር ትውልድ ኢትዮጵያውያን፣ እኔ አሜሪካዊ ነው ዝግን ግን አገሬ ኢትዮጵያ ነች። ምሁራን የተባሉ የፖለቲካ ድርጅቶች የፖለቲካ ድርጅቶች ማወቅ አለብን ነገር አለ እዚህ ላይ ነው። የኢትዮጵያ ምሁራን፣ የኢትዮጵያ አመራር፣ የኢትዮጵያ ልማት ህሊና ሆኖ መቅረብ ያለባቸው በትክክል በሳይንሳዊ መንገድ እና ይሄንን ነው በዚህ መንገድ ነው መፍትሄ አለ። እድል አሁን አለ እድሉ፣ ግን በውይይት በግልጽ እዚህ በተለይ ውጪ ያሉት ኢትዮጵያውያን ያለን ትውልደ ኢትዮጵያውያን ይሄንን ተነጋግረን አንድ አይነት ብሩህ የሆነ ዓላማ ማቅረብ አለብን። ይሄ ነው በተጨባጭና በግልጽ ውይይት መታየት አለባቸው። በእርግጥም እድላለን ያሉት ዶክተር ዳንኤል፣ መሰረታዊ የሆኑ ምናልባትም አሁን ካነሳችኋቸው የሚቀጥሉ የተለያዩ ክፍሎችን የሚመለከቱ ጭብጦችን የመንግስትን፣ የተቃዋሚዎችና የተለያዩ የማህበረሰብ ድርጅቶች እንዲሁም ደግሞ የዜጎችን ድርሻ በተመለከተ በቀጣይ ውይይታችን በተናጠል የምታነሷቸውን ጭብጦች ለመመርመር እሞክራለን። ለዛሬው ግን እንግዶቼ ዶክተር ዳንኤል ተፈራ፣ ዶክተር ሽመት ሲሻኝና አቶ ፈቃደ ሸዋቀና ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። እናመሰግናለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዩናይትድ ስቴትስ መከላከያ ሚኒስትር አሽተን ካርተር በቅርቡ በተካሄደ አንድ ጋዜጣዊ መግለጫ ወቅት ራሱን እስላማዊ መንግሥት ነኝ የሚለው ጽንፈኛ ቡድን ቁልፍ አመራሮች የጦር ሚኒስትር የተባለውን አቡ ኦማር አልሺሻኒን ጨምሮ መጋቢት ወር ውስጥ በዩናይትድ ስቴትስ ኃይሎች መገደላቸውን አረጋግጠዋል። ከተገደሉት መካከል ሃሚ ኢማም በመባል የሚታወቀውም አብዱራህማን ሙስጠፋ አልቃዱሊ ይገኝበታል ተብሏል። መከላከያ ሚኒስትር አሽተን ካርተር አክለው እንዳስረዱት የእስላማዊ መንግሥቱ አንደኛው ቁልፍ መሪ አልቃዱሊ በጽንፈኛው ቡድን ውስጥ እንደ ገንዘብ ሚኒስትር ሆኖ አገልግሏል። ለአንዳንድ የውጭ ጉዳዮችና ሴራ ጥንሰሳዎችም በኃላፊነት ሰርቷል። አልቃዱሊ የአይሲል አንደኛው መሪ በመሆን ገና ከጥንስሱ አልቃይዳ በኢራቅ ይባል ከነበረበት ጊዜ አንስቶ የታወቀ አሸባሪ ነበር ሲሉ ካርተር አብራርተዋል። ይልና የቪዮየርስ አንቀጽ ሀተታውን ይቀጥላል። የዩናይትድ ስቴትሱ መከላከያ ሚኒስትር አሽተን ካርተር በዚሁ ጋዜጣዊ መግለጫቸው የጸረ እስላማዊ መንግስቱ ጥምረት ከየአካባቢው ሀገሮች ኃይሎች ጋር በመተባበር በአሸባሪው ቡድን ላይ ከባድ ተጽዕኖ እያሳደሩ ናቸው ብለዋል። በተሳካ ሁኔታ የሶሪያን ከተማ ሻዳዲን ከአይሲል ነፃ ማውጣት እጅግ ጠቃሚ እርምጃ መሆኑንም አስታውሰዋል። ሻዳዲ በሶሪያና ሰሜን ኢራቅ መካከል እንደ ዋና የልብ ደም ስር ያገለግላል። የፅንፈኛው ቡድን ተዋጊዎች ከራቃ እስከ ሞሱል መተላለፍ ስለሚቸገሩ የጸረ ቡድኑ ጥምረት ዘመቻ በዚህ ድሉ ቁልፍ ተግባር አከናውኗል። በኢራቅና ሶሪያ ያለውን ነቀርሳ ቆርጠው ጥለዋል ሲሉም የዩናይትድ ስቴትሱ መከላከያ ሚኒስትር አሽተን ካርተር ተናግረዋል። ሌላው በአይሲል ላይ የተገኘ ድል ደግሞ በሩሲያ የአየር ኃይል የታገዙ የሶሪያ መንግሥት ወታደሮች እስላማዊ መንግሥት ነኝ የሚለውን ቡድን ተዋጊዎች ከጥንታዊቷ የሶሪያ ከተማ ከፓልሚራ ገፍተው ማስወጣታቸው ነው። ለመጀመሪያ ጊዜ ነው የሩሲያ ተዋጊ አውሮፕላኖች በፀረ አሳል ሽምቅ ተዋጊዎች ላይ ሳይሆን በአይሲል ላይ ድብደባ ሲያካሂዱ የታየው። የፔንታገን ማለትም የዩናይትድ ስቴትስ መከላከያ ሚኒስቴር ቃል አቀባይ ፒተር ኩክ ስለዚሁ ሲናገሩ የእስላማዊ መንግስቱን የመሸነፍ ዜና በደስታ ተቀብለው ለሶሪያው የእርስ በርስ ጦርነት ዋና ምክንያቱ ግን የአሳድ መንግስት በመሆኑ ላይ አስምረውበታል። የዩናይትድ ስቴትስ አብይ ትኩረት መሆን ያለበትም የእርስ በርስ ጦርነቱን በማብቃቱ ላይና በአሁኑ ወቅት ጄኔቫ ውስጥ እየተካሄደ ያለውን ዲፕሎማሲያዊ ሂደት ማበረታታት መሆን አለበት ብለዋል። ይልና ርዕሰ አንቀጹ ሀተታውን ሲያጠቃልል እስላማዊ መንግስቱን በወታደራዊ ኃይል በኢራቅና ሶሪያ ድል መምታት አስፈላጊ ቢሆንም በቂ ግን አይደለም። በዓለም ዙሪያ የተቀበረውን የካንሰሩን እጢዎች በሙሉ ቆርጠን ማውጣት ግድ ይላል ሲሉ የዩናይትድ ስቴትሱ መከላከያ ሚኒስትር አሽተን ካርተር የተናገሩትን ጠቅሷል። ይህንኑ አስተያየት የውጭ ጉዳይ ሚኒስትር ጆን ኬሪ የብራሰልሱ የአሸባሪዎች ጥቃት ከደረሰ በኋላ ከቤልጅጉ ጠቅላይ ሚኒስትር ቻርልስ ሚሼል ጎን ቆመው መስጠታቸው ይታወሳል። አይሲልን በአንድ ላይ ተባብረን ተነስተን ከምድረገጽ እስክናጠፋ ድረስ አናርፍም ነበር ያሉት ጆን ኬሪ በማለት ሀተታውን አጠቃሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ምነው እንቀጥል እንቀጥል አንድ ቅር ያለን ነገር አንቺም ቅር ያለች ነገር አዎ ቀደም ሲል እንዲሁ አወን አብደን ያለፍ ነው አወን አብደን እኮ ነው የስልክ ቁጥር አሳሳትንና ይሆን እንዴ አይሆን እንዴ ተባባልን ሁለት ዜሮ ሁለት ሁለት ዜሮ አምስት ብለን አራት አራት ብለን ጀመርንና እንዳልሆነ ስናውቀው እጥፍ ብለን ተው ነው እና ግን የሆነው ምንድን ነው ሁለት ዜሮ ሁለት ሁለት ዜሮ አምስት 9994 የውስጥ መስመር 14 ነው። ይቅርታ አድማጮች፣ በዚህ መልክ ይታረመልን። አንድ ሁለት ደቂቃዎች አሉ። እንግዲህ አዲሱ ነገ ቅዳሜ ያው ልዩ ልዩ ውይይቶች የሚቀርቡበት ነው። የሙዚቃ ቃናም አለ። ተነገ ወዲያ ደግሞ የራዲዮ መጽሄት ነው። አንተ ወንድሜ፣ አንዱ አዘጋጅ ሌላ ወንድም ያሉ አለ። እሁድ የምናቀርበው ባለፈው እሁድ ከአዲስ አበባ የመጡ ድንቅ ድንቅ ተዋናያን ያቀረቡት የቴዎድሮስ ራዕይ እዛ ላይ እነሱን ማቅርበናል። እኔና እናሉላም ስላየነው ቲያትሩን አንቺ አላየሽውም። አልነበርኩም። ያላየሁበትን ምክንያት ታውቀዋል። እሱን እንግዶች እናቀርባለን፣ ስለ ቲያትሩ እናወራለን። እሁድም እንደገና ለህዝብ ቦታ ጠቦ ህዝብ ሲመለስ ለመጀመሪያ ጊዜ ዲሲ ውስጥ አየሁ። በነገሮች ላይ እና እሁድ የፊታችን እሁድም ቲያትሩን ይደግሙታል። ማስታወቂያ ተናገርኩላቸው ሳላውቀው። ምንም አይደለም። ከንጉሥ አክሊሉ ዝግጅት ጋራ ሌሎችም አሉ። ደምቀን ተውበን እንቀርባለን። ሁ የታወቀ ነው። በየሁዱ እንደዛ ነው እንግዲህ። የአድማጮች አብሯቸኋቸው አምሹ ከአሉላና ከአዲሱ እንዲሁም ከእንግዶቻቸው ጋራ በሙዚቃ እንሰናበት እያለች ነው አቀናባሪያችን። ብርሃን አቢን መርጣልናለች። አቢን እወዳታለሁ፣ ሙዚቃውን ማለት ነው። እሺ፣ ምንድነው ሙዚቃው? የአቢ ላቀው